ምንም አይነት የሕመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የሚባሉ ጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምፅ ገልጸዋል። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው የሚያገለግሉት ወይዘሮ ሳራ ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው ለኮሮና ቫይረስ መጋለጣቸው በመታወቁ ምክንያት እንደሆነና አሁን ቤታቸው ተለይተው መቀመጣቸውን ነግረውናል። ወይዘሮ ሳራንና ባለቤታቸውን አቶ አሸብርን ሚላን ደውላ ያነጋገረቻቸው ጽዮን ግርማ ተከታዩን ዘገባ አሰናድታለች። ኮቪድ-19ና ቤተሰብ እኔ ባመጣሁት ኮሮና ቫይረስ ኩላሊት ሕክምና ላይ የነበረች ባለቤቴን በቸልተኛነቴ አስያዝኳት ብለውናል፣ ሚላን ኢጣልያ የሚኖሩት አቶ ነጋሲ ክብሮም። ጽዮን ግርማ ወደዚያው ደውላ አነጋግራቸዋለች። ወደ ዘገባው አንዝለቅ። አቶ ነጋሲ ክብሮም እና ባለቤታቸው ወይዘሮ ሀና ገዛይ በጣሊያን ሚላን ከተማ ውስጥ የኢትዮጵያውያን ና የኤርትራውያን ሬስቶራንቶች ና መደብሮች በብዛት ይገኙበታል የሚባለው የመካከለኛው ክፍል ፖርታ ቬኔሲያ በተባለ ቦታ የግንባታ ማጠናቀቂያ እቃዎች መሸጫ ሱቅ አላቸው። እንዲያሉ ሱቆች ፌራሜንታ ተብለው ስለሚጠሩ በሚላኖ የሚኖረው ማህበረሰብ ነጋሲ ፌራሜንታ በሚል ስያሜ ነው የሚጠራኝ ይላሉ። ከአስራ አምስት ቀናት በፊት በዚሁ ሱቃቸው ውስጥ የገበያ አገልግሎት ሲሰጡ በኮሮና ቫይረስ መያዛቸውን ይናገራሉ። ጣልያን ሀገር ሁሉ ተዘግቶ እያለ የእኛ ሱቅ ክፍት እንዲሆን ተፈቅዶ ነበረ እና ክፍት እንዲሆን በተፈቀደበት ሰዓት አጋጣሚ አንድ ክሌንት ገባና ያስነጥስ እና ወዲያው ወደ እኔ ሲተላለፍብኝ ወዲያው እኔ መጀመሪያ እንፍለንሳ ነበር ይመስለኝ። ምክንያቱም ለእኛ ትልቁ ፕሮብሌም የሆነብን ለጣሊያን ሕዝብ በጣም ቸልተኝነት እና በጣም ንቀ ነው ነበረ በጣም ነበር ናቅ ነው። ለምን እንደዚህ አይነት ነገር በአውሮፓ ላይ ምን ይመጣል ብለን ማንም ማንም እንደዚህ አይነት ሀይል ያለው አድርገን አልወሰን ነውም እና ያ ቸልተኝነት ነው በጣም ይጎዳል። ዲያውኑ በተከታታይ ማስነጠስ እንደጀመራቸው ገልጸው ነገር ግን ጉንፋን ይሆናል ብለው ከመገመት ባለፈ ብዙም እንዳላሰቡበት ይናገራሉ። ከዛ በኋላ ወደ ማታ አካባቢ ያለምንም ትቦታል ማሳል ደረቅ አልጀመረኝ ማለት ነው። አሁን እኔ እንደዛ መሆኑንም በፍጹም አላወቅኩትም እና ምን ቀን ነበር መሰለሽ? ሐሙስ ቀን ነበረ። አሁን ያን ሐሙስ ቀን ደግሞ ወደ ቤት የገባው ቤት ፈርስት ፍሎር ነው የሱቅ ደግሞ ግራንድ ፍሎር ነው። ሁሉም ሊጠጉኝ ሲል አትጠጉኝ ምናምን እያልኳቸው ግን ያው ባለቤቴ ጋር አብረን ስንተኛ ወዲያው እኔ ለእሱ ያስነጥፈኝ አንድ ክልስል ነበር ወዲያው አርብ ዕለት ወዲያው እሷ ትኩሳት መጣባት። በጣም ትኩሳት ሲመጣባት ወይ ቅዳሜ ዕለት ነበረ፣ ምክንያቱም በሳምንት ሁለት ቀን ዲያሊዝ የምታደርገው። እኔ ደግሞ አርብ ዕለት ተነስቼ በሌሊት ለእሷ የዚህ ሀገር ታከፍሪና ነው የሚባለው የትኩሳት እንትን አለ፣ እሱን ሰጥተዋል። በነጋታው ወደ ዲያሊዝ ማድረጊያ አብረን ተነስተን ሸኘኋት። ልክ እዛ ዲያሊዝ ቦታ ላይ በፍጹም አልቻለችም፣ ትኩሳት በረታባት። በቃ አልቻለችም። ኦቨር እነሱን መጀመሪያ አልመሰላቸውም። ከዛ በኋላ አንዳንድ መዳኒት ሰጧት። አሁንም በፍጹም እሷ መቆጣጠር አልቻለችውም። ከዛው ዛው ከሆስፒታሉ ወደ ሆስፒታል ፕሮንቶ ሶኮርሶ ወሰዷት። በየመካከሉ ሳል የሚያስቸግራቸው አቶ ነጋሲ ስለ ባለቤታቸው ወይዘሮ ሀና ሲናገሩ፣ ባለቤታቸው የኩላሊት ታማሚ በመሆናቸው በሳምንት ሁለት ቀን ለእጥበት ወደ ዲያሌሲስ ማዕከል ይመላለሱ ነበር። በዛን ቀንም ከማዕከሉ ሆስፒታል ከተወሰዱ በኋላ በተደረገላቸው ምርመራ ኢትዮጵያ በኮሮና ቫይረስ መያዛቸው ተረጋገጠ። ከዚያም አቶ ነጋሲ ምርመራ ማድረግ እንዳለባቸው ተነገራቸው። ይገዛኔንም በቃ ጠሩኝ እና ስመረመር ንበንዘገ እኔን እንደ ቀጥታ ከኔ እንደተላለፈበት ምክንያቱም ምሳርከ ቤታቸው ጋር ምን አትል እኔ ነኝ ያመጣሁት ማለት ነው። የአቶ ነጋሲ እና የባለቤታቸው ወይዘሮ ሀና የህመም አይነት የተለያየ እንደነበረ ይናገራሉ። ባለቤታቸው ትኩሳት አላቸው እርሳቸው ግን የላቸውም። እኔ በጣም በጣም በጣም ከሚገባው በላይ ደረቅ ሳል ነበረኝ እና ደረቅ ሳል እና ያው አንዳንድ እንደ ቁርጥማት ምናምን ነገር እንደ ድካም ነገር ጠቅላላ በቃ ራስ ማመም ምናምን በጣም እንትን አደረገኝ። በአንድ ጊዜ ወዲያው የመተንፈስ ችግር ሁሉ አጋጠማት ወዲያው እኔ ግን የመተንፈስ ችግር ስላለ አምስት አምስት ስድስት አይነት መድኃኒቶች ሰጥተውኝ ወደ ቤት ተመልሼ ከቤት ከመኝታ ቤት እንዳልወጣ ተደረግኩኝ ማለት ነው። ምክንያቱም ሁለት ልጆች ያሉኝ አስራ አራት እና የአስራ አምስት አመት ልጆች እና እነዚያ ልጆች በመኝታቸው ቤት፣ እኔ ደግሞ በመኝታዬ ቤት። ያው እስከ ዛሬ ድረስ ያው አስራ ሁለት ቀኔ ከመኝታዬ ቤት ወጥቼ አላውቅም ማለት ነው። ስለ ባለቤታቸው በስልክ ያገኙትን መረጃ አካፍለውናል። አስር ቀን ምንም አይነት በኦክሲጅን ነበረች፣ አሁንም በኦክሲጅን ነች፣ ነገር ግን አትበላም ነበር። አሁን ግን ይህን ሁለት ሶስት ቀን መብላት ጀምራለች። በአንድ ክፍል ተቀምጠው የወላጆቻቸውን ሁኔታ የሚከታተሉት ሁለቱ ሴት ልጆቻቸው ጠንከር ብለው ወላጆቻቸውን እያገዙ መሆኑን አቶ ነጋሲ ይናገራሉ። ያው ደህና ናቸው። ምክንያቱም እነሱ ምንድን ነው እኛ ሁሉ ጊዜ ቤተ ክርስቲያን ምናም ስለምንወጣቸው በጣም ይጸልያሉ። ምን ይላሉ፣ እግዚአብሔር ረድቷቸው ደግሞ ያው ጥሩ ኮንፊደንስ ያላቸው ስለሆኑ እግዚአብሔር በጣም ረድቶናል እና የእግዚአብሔር መልካምነት ነው እና በሁሉ ነገር አይበድልም። ማለት ብዙ ጊዜ እናታቸውም ስለምትታምም በተለያዩ መልኩ እግዚአብሔር ረድቶን በጣም ሰላም ናቸው። በነሱ በኩል በጣም ደህና ናቸው። እኔም በጣም ይረዱኛል። በደንብ ነው የሚያግዙኝ። እናታቸውን ይከታተላሉ። ከእናታቸው ዶክተሮች ጋር ይነጋገራሉ። ከእናታቸው ሐኪሞች በሙሉ ይነጋገራሉ እና የሚያስፈልገኝን ነገር ከኔ ከሐኪሜ ጋር በጣም እነሱ ይነጋገራሉ። የሚያስፈልገኝን ነገር እለት ተእለት እንዲያውም በጣም ከሚገባው በላይ በጣም ይከታተሉኛል። በሚላኖ የሚገኘው አብዛኛው ኢትዮጵያዊ ማህበረሰብ ደግሞ ምግብ እያዘጋጀ ስለሚልክላቸው ችግር እንዳልገጠማቸው ይገልጻሉ። ሚላኖ በጣም ደግ ከተማ ነው። በጣም ህዝቡ በጣም ነው የሚተባበረው እና ጓደኞቻችን እንደ አንድ ፋሚሊ ማለት ነው። በየቀኑ በራጭ ላይ እየሰሩ ያመጡልን በምን አልተቸገርንም። በጣም በጣም በሚገርም አይነት ሁኔታ ነው። ሚላኖ በጣም ነው ከድሮም ጀምሮ በጣም ነው የሚረዳደው ህዝቡ። በብዙ ነገር ስላለፈ ብዙ ችግር የለብን። ይህንን የእኛን ሁኔታ ለሚያደምጥ ሁሉ የማስተላልፈው መልእክት አለኝ፣ አሉ አቶ ነጋሲ። በጣም ችለተኝነት አለ ሁለተኛ ደግሞ አንድ ሰው ሬዚስት የሚያደርግ ሰው አለ። ግን በጣም በከተማዋ ላይ ያስተላልፋል። ለእሱ አይታወቀውም፣ ግን ያስተላልፋል። አሁን እሱ ሬዚስት ያደርጋል፣ ግን እያስተላለፈ ነው። ግን አሁን ይህንን እንደዚህ አይነት ሰው በፍጹም በፍጹም እቤቱ ሊቀመጥ አይችልም። እንደገና ምርመራ፣ ዝም ብለህ ቶሎ ብለህ ሄደህ ዝም ብለህ እንትን አለብህ የለብህም አይባልም። እና እንደገና ደግሞ እቤት ተቀመጥ ሲባል ደግሞ ማንም የሚሰማ ሰው አልነበረም። ሰው መንግስት ያወጣውንም ትዕዛዝም ባለማክበር እና በቸለተኝነት በቃ እኔ ላይ እኔ በጣም ወጣት ነኝ ጉልበት አለኝ፣ እንደዚህ አለኝ፣ እኔ ምንም አልሆንም በሚሉ ነገሮች ላይ የመጣ ፕሮብሌም አሁን ያለ ነገር ልክ ሞት ሆኖ ሲመጣ ነው። ሰው ሁሉ እየተደናገጠ መሰብሰብ የጀመረ። አሁንም ወደ ሀገራችን ስትሄጂ ሞቶ ነው ሲል እስኪመጣ ድረስ ነው ወይ የሚጠብቅ ያለው ህዝቡ? በፊት እኔ ዜና አከታተላለሁ እና በጣም ይገርመኛል። ከቤት ተሰብሰብ ከተባል ከቤት መሰብሰብ አለብን። የኢኮኖሚ የተለያየ ፕሮብሌም አለ ይገባኛል። ነገር ግን መሰብሰብ አለብህ ከተባለ በቃ ባለ ሁኔታ ሁሉ መሰብሰብ አለብህ። ምክንያቱም ህመሙ የሚፈልገው ጽዳት ነው እና እግዚአብሔር የሚፈልገውም ጽዳት ነው፣ ቅድስና ነው የሚፈልገው እና እኛ ለእግዚአብሔር ከተቀደስን እግዚአብሔር ደግሞ ምህረትን ያደርግልናል እና አቶ ነጋሲ አሁን እርሳቸው በደህና ሁኔታ ላይ እንደሚገኙ ባለቤታቸውንም እግዚአብሔር ጨርሶ እንዲምርላቸው ጸሎት እያደረጉ መሆኑን ገልጸው ሰዎች ጥንቃቄ እንዲያደርጉ መክረዋል። ለአሜሪካ ድምጽ ጺዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።